ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሐምሌ 19 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምሽቱ አስተናጋጆቻችሁ ሰሎሞን አባትና ጤና ያስጥልኝ እኔም አዲሱ አበበ ነን። ሜዲተራኒያን ባህር ላይ 150 ያህል ፍልሰተኞች ሰጥመው ሳይሞቱ እንዳልቀረ ተነገረ። ኩነቱ ልጅ መሰክስ ፊልቃርብ ከሸፊህ አልመያ ወተማኝቃዝና ሚያት ሸክስ በሰጠመው ጀልባ ላይ ተሳፍረን የነበርነው ሰዎች ሦስት መቶ እንሆናለን። ውሃ ከግራና ከቀኝ መምጣት ሲጀምር ጀልባዋ መስጠም ጀመረች። በጀልባው ላይ የነበሩት ሴቶችና ሕፃናት በሙሉ ሞተዋል። አልሐምዱላህ እኛ ለሰባት ሰዓት ያክል ዋኝተን በአሳስጋሪዎች አማካኝነት ሕይወታችን ሊተርፍ ችሏል። ይኸው አሁንም ሁለት ቀን ሆኖናል እዚህ መሬት ላይ ሆነን ከችግር ጋር ተፋጠናል። ለእርዳታ የመጣ ምንም አካል የለም። ብዙ አስክሬን እየተገኘ ወደ እኛ እየመጣ ነው። ከአደጋ ከተረፉት አንዱ ኤርትራዊ ስደተኛ አብደላ አህመድ የተናገረውን ትርጉም ነው የሰማችሁት። አብይ ርዕስ ይዘግብበታል። የኢትዮጵያ ሕገ መንግሥት ለአንድነቷ ዋስትና ይሰጣል። አንዱ ዋናው ነጥብ ለእኔ ለኢትዮጵያ አንድነት ዋስትና የሚሰጥ ሕገ መንግሥት አይደለም። አንድ ሁለተኛ፣ የኢትዮጵያን አገራዊ ባለቤትነት ከዜጎች ነጥቆ ብሔር ብሔረሰቦች ለሚባሉ ቡድኖች የሰጠ ነው። የቀድሞ የተቃዋሚ መሪና እንደራሴ የነበሩት አቶ ልደቱ አያሌው ናቸው። በመጽሔት ዘገባ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። እንዲሁም በአሃዱ ሬዲዮ 94 ነጥብ 3 ላይም በቀጥታ ልትሰሙን ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። የአማራ ዲሞክራሲያዊ ንቅናቄ አብን የጽህፈት ቤት ኃላፊውን ጨምሮ ሶስት ከፍተኛ አመራሮች ዛሬ ታሰሩብኝ ሲል አስታወቀ። የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ማምሻውን እንደገለጡት ለምርመራ ትፈልጋላችሁ ተብለው ነው በፖሊስ የተወሰዱት። በእስር የነበሩና የሶስት ሺህ ብር ዋስ ተጠይቀው የከፈሉ ግን ያልተለቀቁ አመራሮች መኖራቸውንም ተናግረዋል። አስቴር ምስጋናው ተጨማሪ አላት። ዛሬ ተጨማሪ የአብን አመራሮችና አባላት እስር ቀጥሏል። በዚህም ጽህፈት ቤት ኃላፊያችን፣ አቶ በለጠ ካሳ አዲስ አበባ የፖለቲካ ጉዳይ ዘርፍ ኃላፊ አንተ መስለው ሺ፣ እንዲሁም ንጉሴ ይልቃል የየካ ክፍለ ከተማ ወጣቶች ጉዳይ፣ እነዚህ ሶስቱ በአዲስ አበባ ፖሊስ ኮሚሽን ሶስተኛ የሚባለው ታስረዋል። ከዚህ በተጨማሪ ከእነዚህ አመራሮች በተጨማሪ ከቀናት በፊት ከዚህ በፊት የታሰሩብንን አመራሮቻችንና አባሎቻችንን የፍርድ ሂደት ለመከታተል ፍርድ ቤት በር ላይ ከሄዱት መካከል የሶስት ሺ ብር ዋስ ተጠይቆ ገንዘብ ቢከፈልም ያልተለቀቁ አመራሮች አሉን ብለዋል። ስለዚያ ሙሉ ጌታ የኮልፌ ቀራኒዮ ድርጅት ጉዳይ ኃላፊ፣ እውቀት ያላቸው የቂርቆስ ድርጅት ጉዳይ ኃላፊና የማስ አሰፋ የቦሌ ክፍለ ከተማ ሰብሳቢያችንም እንዲሁ በዋስ እንዲወጡ ተብሎ ነበርና ቲሸርት ለብሰው ከታሰሩት ጋር ብር ከከፈልን በኋላ ለእያንዳንዳቸው ሶስት ሶስት ሺህ ብር አይወጡም ተብለው እነሱም ወደ ሶስተኛ ፖሊስ ጣቢያ ተወስደዋል ማለት ነው። ዛሬ በቁጥጥር ስር የዋሉት እነዚህ ከፍተኛ አመራሮችና አባሎቻችሁ ፖሊስ ምን ብሎ ነው የወሰዳቸው? ምክንያቱ ተገልጾላቸዋል? እስካሁንም በተደጋጋሚ የተደረጉ ሰዎች ላይ ተመሳሳይ መረጃ ነው የሚሰጠን፣ ለምርመራ ይፈለጋሉ ነው የሚባለው። አንዳንዶቹም ክሳቸውና ፍርድ ቤት የቀረቡትን የምስናል በሽብር ተከሰዋል ና ሰኔ አስራ አምስት ከተፈጸመው የአማራ ክልል አመራሮች ና የአዲስ አበባ ውስጥ የተካሄደው ጦር መኮንኖች ግድያ ጋር ተጠርጥረዋል ከዛ ጋር ተያይዞ ነው ነው የሚባለው። ጉዳዩን ለማጣራት ወደ አዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ስልክ ብደውልም መልስ ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። በሌላ የክልሉ ዜና ባህር ዳር ከተማ በተደረገው የከፍተኛ አመራሮች ግድያ እና መፈንቅለ መንግሥት ሙከራ ከተጠረጠሩት መካከል በነ ብርጌዴር ጀኔራል ተፈራ ማሞ የክስ መዝገብ ከተከሰሱት ውስጥ አምሳ ሰባቱ ጉዳያቸው ተጣርቶ ከእስር እንዲፈቱ የባህር ዳር ዙሪያ ወረዳ ፍርድ ቤት ዛሬ ወስኗል። ወደ ኋላ ላይ መጽሔት ዘገባ ያክልበታል። ኢትዮጵያውያን የፊታችን ሰኞ ሁለት መቶ ሚሊዮን ችግኞችን በአንድ ቀን በመትከል የዓለምን ክብረ ወሰን ለመስበር ተዘጋጅተዋል ተባለ። ዘጋቢያችን እስክንድር ፍሬው ማምሻውን በላከልን መረጃ መሰረት የጠቅላይ ሚኒስትር አብይ አህመድን ጥሪ ተግባራዊ በማድረግ በሚካሄደው ችግኝ ተከላ አገልግሎት ሰጪ መስሪያ ቤቶች ዝግ ይሆናሉ። የአረንጓዴ አሻራ ቀን ተብሎ በተሰየመው በዚሁ የችግኝ ተከላ ቀን የሚተከሉትን ጨምሮ በክረምቱ ወራት አራት ቢሊዮን ችግኞች በመላ አገሪቱ ለመትከል ታቅዷል። ጠቅላይ ሚኒስትር አሁን ማምሻውን ባስተላለፉት መልእክት የፊታችን ሰኞ በሚካሄደው የችግኝ ተከላ በመሳተፍ አረንጓዴ አሻራችንን እናኑር ማለታቸውንም ዘንድር ገልጦልናል። አሁን ያለው ሕገ መንግሥት ለኢትዮጵያ አንድነት ዋስትና የሚሰጥ አይደለም ሲሉ አንድ የቀድሞ ተቃዋሚ መሪና የፓርላማ አባል ተናገሩ። ሕገ መንግሥቱ ለፌዴራሊዝም ሳይሆን ለኮንፌዴሬሽን ወይም ለመነጣጠል የሚሆን ነው ሲሉም የተቃዋሚው መሪ አቶ ልደቱ አያሌው ለአሜሪካ ድምፅ ተናግረዋል። ቀጣዩን ሀገር አቀፍ ምርጫ ተከትሎ የኃይል አሰላለፍ ለውጥ ሊኖር እንደሚችል የጠቆሙት አቶ ልደቱ መንግስቱን ለማሻሻል የተሻለው አጋጣሚ ይህ የሽግግር ወቅት መሆኑንም ጠቁመዋል። በመጽሔት ላይ ተጨማሪ ዘገባ ይኖረናል። በዚህም ላይ በሊቢያ ጠረፍ አቅራቢያ ሜዲትሬኒያን ባህር ላይ በጀልባ ተሳፍረው ከነበሩት 250 ያህል ስደተኞች ውስጥ ወደ 150 የሚሆኑ ትናንት ሰጥመው ህይወታቸው ሳልፍ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር አስታውቋል። 147ቱ ስደተኞች በአሳ አስጋሪዎች እርዳታ ህይወታቸው መትረፉን ድርጅቱ በድረገጹ ባወጣው መግለጫ አስታውቋል። ትናንት ሐሙስ የደረሰው ይህ አደጋ በዚህ አውሮፓውያን ዓመት እስካሁን ሜዲትሬኒያን ባህር ላይ ከደረሱት ሁሉ የከፋ እንደሆነም ድርጅቱ አስታውቋል። የአደጋው ሰለባ የሆኑት አብዛኛዎቹ የሱዳንና የኤርትራ ዜግነት ያላቸው ናቸው ተብሏል። በዚህም ላይ አብይ ርዕሳችን ዘገባ አለው። ኢትዮጵያ እስራኤላዊውን በንግድ ስራ ተዳዳሪ ግለሰብ መንሺ ምናለም ወይም ወይንም ምናሴ ሌቪን ከእስር ፈታች። መረጃውን ይፋ ያደረጉት ሌቪ እንዲፈታ አንድ የልዑካን ቡድን በመምራት ወደ ኢትዮጵያ ተጉዘው መንግስት ለሌቪ መፈታት አስተዋጽኦ ያደረጉት የዩናይትድ ስቴትስ ምክር ቤት አባል ክሪስ ስሚት ናቸው። ዜናውም በቅድሚያ ይፋ የሆነው ትናንት ሐሙስ በወጣውና በእንግሊዝኛ ቋንቋ በሚታተመው በእስራኤሉ ጀሩሳሌም ፖስት ጋዜጣ ላይ ነው ተብሏል። ከገንዘብ ወንጀል ጋር በተያያዘ ክስ እንደ አውሮፓ አቆጣጠር በ2015 የታሰረው ሌቪ ከመታሰሩ አስቀድሞ ኢትዮጵያ ውስጥ በእስራኤሉ የማዕድን አሰሳና ቁፋሮ ቅርንጫፍ መስሪያ ቤት ውስጥ ለሰባት ዓመት ሲሰራ እንደነበር ታውቋል። ሌቪስ እንደታሰረ ሰሞን አዲስ አበባ ውስጥ የሚታተመው ፎርቹን ጋዜጣ እንደዘገበው የኢትዮጵያ ባለሥልጣናት ሌቪስን ያሰሩት በጉቦ በቀረጥ ወይም በግብር ማጭበርበር እና በብዙ ሚሊዮን ዶላር በሚገመት ሕገወጥ የገንዘብ ዝውውር ወንጀል እንደሆነም ተገልጧል። በ55 የዕድሜ ክልል ውስጥ የሚገኘው ሌቪስ የቀረበበት ክስ ሐሰት መሆኑን ቢያስተባብልም የተፈረደበት ግን ችሎት ሳይቀርብ መሆኑም ታውቋል። በዚህም ላይ ዘገብ አለ። አድማጮች፣ ይዜና የምተላለፍላቸው ዋሽንግተን ዲሲ ከሚገኘ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ብሪታንያ በምንም መንገድ በመጪው ጥቅም ወር ከአውሮፓ ህብረት እንደምትወጣ አዲሱ ጠቅላይ ሚኒስትር ቦሪስ ጆንሰን ቀደም ሲል የነበረውን ውሳኔ አጽንኦት ሰጥተው ተናገሩ። በዚህ ሳምንት በተካሄደው የሥልጣን ፕወዛ ጆንሰን የተቃዋሚ ኃይላትን በማስወገድ ታማኝ ያሏቸውንና የእንግሊዝን ከህብረቱ መውጣት የሚደግፉትን አዳዲስ ወገኖች በካቢኔያቸው ሰይመዋል። ሄንሪ ሪጅዌል ከለንደን የላከልን ዘገባ ቆንጅታዬ ታቀርባለች። አዲሱ ጠቅላይ ሚኒስትር ቦሪስ ጆንሰን በዚህ ሳምንት ከበድ ያለ የካቢኔ ሹምሽር አካሂደዋል። ተቀናቃኞቻቸውን ከካቢኔው መንጥረው ታማኞቻቸውንና የብሪታንያን ከአህጉራዊ ህብረት መውጣት የሚደግፉ ፖለቲከኞችን ሾመዋል። ጠቅላይ ሚኒስትሩ ለፓርላማው ባደረጉት የመጀመሪያ ንግግራቸው ከሁሉም በላይ ጥቅምት 31 ቀን ከአውሮፓ ህብረት መውጣታችን ነው ሲሉ ቃል ገብተዋል። ያን ባና ከናውን የፖለቲካ ስርዓታችን እጅግ ከባድ የሆነ የትምምን ጦት መቅሰፍት ያገኘዋል። የቀደሙት ጠቅላይ ሚኒስትር በተዋዋሉት የብሪታንያ አወጣጥ ስምምነት የአየርላንድን ድንበር የሚመለከተውን ክፍል መሰረዝን ጨምሮ እንደገና መደራደር አለብን ያሉት አዲሱ ጠቅላይ ሚኒስትር ብሪታንያ ከህብረቱ ስትወጣ ወርቃማ ዘመን ይጠብቃታል ሲሉ ቃል ገብተዋል። We will throw ourselves into these negotiations with the greatest energy and <laughs> ዩናይትድ ኪንግደም ባንቀጽ ሃምሳ መሠረት ካለምንም ስምምነት መውጣቷ የማይቀር ነው። ይህ ዛቻቸው ታዲያ ከተቃዋሚዎቻቸውና በአውሮፓም ደረጃ ውግዘት አስከትሎባቸዋል። አንዱ የአየርላንድ ጠቅላይ ሚኒስትር ሊዮ ቫራዳካር ናቸው። የቀደሙት ጠቅላይ ሚኒስትር ተሪሳ ሜይ የተደራደሩበትን ስምምነት ፓርላማው ሶስት ጊዜ ውድቅ አድርጎታል። ካለ ስምምነት ለማስወጣት የሚደረግ ማናቸውንም ሙከራ የኢኮኖሚ መቅሰፍት ስለሚያስከትል እንደማይቀበሉት የፓርላማ አባላቱ አስታውቀዋል። ቦሪስ ጆንሰን ሀገራቸውን ከህብረቱ በግድ ለማስወጣት ፓርላማውን እስከ ማገድ እንደማይሄዱም ቁርጥ አድርገው የተናገሩት ነገር የለም። ያ ከሆነ ከባድ ሕገ መንግስታዊ አንደምታ እንደሚያስከትል ነው ተንታኞች የሚናገሩት። ቆንጅታዬ፣ እናመሰግናለን። ዜናው አበቃ። አመሰግናለሁ፣ አዲሱ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሐሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 19 2011 ዓ ም ምሽት ፕሮግራም ነው። በአሃዱ ራዲዮ 94.3 ላይም በቀጥታ ልትከታተሉ ትችላላችሁ። አድማጮች፣ በደቡብ አከላለል ጉዳይ ላይ ከተካሄደ ውይይት የያዝናቸው ቅንብሮች አሉ። እነዚህንም እናሰማለን በሁለተኛው አጋማሽ ላይ ይዘናል። እንደዚሁም ከአዲስ አበባ ከአምቦ በሕገ መንግሥቱ ላይ የተደረገ ውይይት እንደዚሁም የደቡብን አከላለል ቀደም ሲል እንደተገለጸው የሚያካትቱ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከሊቢያ ጠረፍ አቅራቢያ ሜዲትሬኒያን ባህር ላይ በጀልባ ተሳፍረው ከነበሩት 250 ያህል ስደተኞች ውስጥ 150 ያህሉ ትናንት ሰጥመው ሕይወታቸው ሳልፍ እንዳልቀረ የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ድርጅቱ 147ቱ ስደተኞች በአሳ አስጋሪዎች እርዳታ ሕይወታቸው መትረፉን ድረገጹ ላይ ባወጣው መግለጫ አመልክተዋል። ትናንት ሐሙስ የደረሰው ይህ አደጋ በዚህ አውሮፓውያን ዓመት እስካሁን ሜዲትሬኒያን ባህር ላይ ከደረሱት ሁሉ የከፋው እንደሆነም ድርጅቱ አስታውቋል። የአደጋ ሰለባ የሆኑ አብዛኛዎቹ የሱዳንና የኤርትራ ዜግነት ያላቸው ናቸው። ጽዮን ግርማ በዓለም አቀፍ ዜና ወኪሎችና በአሜሪካ ድምፅ የተጠናቀረውን ዘገባ አካታ ተከታዩን አቅርባለች። ትላንት ሐሙስ ከሰዓት በኋላ በሜዲተራንያን ባህር ላይ በደረሰው ከዚህ የጀልባ መገልበጥ አደጋ ከተረፉት ስደተኞች መካከል አብደላ አህመድ ከረጅም ሰዓታት የውኃ ላይ ቆይታ በኋላ መትረፋቸውን ይናገራል። በሰጠመው ጀልባ ላይ ተሳፍረን የነበርነው ሰዎች ሶስት መቶ እንሆናለን። ውሃ ከግራና ከቀኝ መምጣት ሲጀምር ጀልባዋ መስጠም ጀመረች። በጀልባው ላይ የነበሩት ሴቶችና ሕፃናት በሙሉ ሞተዋል። አልአምዱላህ እኛ ለሰባት ሰዓት ያክል ዋኝተን በአሳስጋሪዎች አማካኝነት ሕይወታችን ሊተርፍ ችሏል። ይኸው አሁንም ሁለት ቀን ሆኖናል እዚህ መሬት ላይ ሆነን ከችግር ጋር ተፋጠናል። ለእርዳታ የመጣ ምንም አካል የለም። ብዙ አስክሬን እየተገኘ ወደ እኛ እየመጣ ነው። አሁንም መሬት ላይ ሆነን ከሞት ጋር እየታገልን እንገኛል። የተባበሩት መንግስታት የስደተኞች መርጃ ድርጅት የተረፉ ስደተኞችን ቃል ማኝ አድርጎ በጀልባው ላይ ተሳፍረው የነበሩት ሁለት መቶ ሀምሳ ይሆናሉ ብሏል። ሴቶችና ህጻናትም ይበዛባቸዋል። ከነዚህ መካከል አንድ መቶ አርባ ሰባት የሚሆኑት ደግሞ የሊቢያ የጠረፍ ጥበቃ አባላትና የአካባቢው አሳ አጥማጆች ደርሰውላቸው ህይወታቸው ሊተርፍ ይችሏል። አንድ መቶ ሀምሳው ግን ሰጥመው ሊሞቱ ይችላሉ የሚለው ስጋት አመዝኗል ብሏል። የተረፉት ስደተኞችንም አስክሬን እያዩ መሆኑን ተናግረዋል። ሌላው ስሙን ያልገለጸው ስደተኛ ከአደጋው መትረፍ በኋላ የሰጠሙት መሞታቸውን ያረጋግጣል። አብዛኞቹ ስደተኞች ሴቶች ነበሩ። ከሁለት ሴቶች በስተቀር የተረፈ የለም፣ ሁሉም ሞተዋል። ሁለት ሴቶች ብቻ ናቸው ራሳቸውን ያዳኑት። ማንም ሊያድነን አልቻለም። ራሳችንን ራሳችንን ያዳንነው በውሃው ውስጥ ከሰባት ሰዓታት በላይ ቆይተናል። የተባበሩት መንግሥታት ድርጅት ከፍተኛ ኮሚሽን ዩኤንኤችሲአር ከተረፉት ሁለቱ በአስጊ ሁኔታ ሆስፒታል እንዳሉ ጨምሮ ገልጿል። ከእንጨት የተሰራው ጀልባ ፍልሰተኞቹን ይዞ ወደ አውሮፓ ሲጓዝ ከሊቢያ ዋና ከተማ ትሪፖሊ በስተ ምሥራቅ አልሁምስ የሚባል የጠረፍ አካባቢ ተገልብጧል ብሏል። የድርጅቱ ቃል አቀባይ ቻርሊ ያክስሊ ስለ ሁኔታው ለአሜሪካ ድምፅ ሲናገሩ ስደተኞቹ እየገጠማቸው ያለው ሁኔታ እጅግ ሰቅጣጭ ነው ብለዋል። ሊቢያ ቬሪ ኮምፕሌክስ ሲትዋሽን በሊቢያ ያለው ሁኔታ በጣም እየተወሳሰበ መሆኑ እናውቃለን። ከሀገራቸው ችግርን ሸሽተው የሚመጡ ሰዎች እዚህ ሲደርሱ ወደ አውሮጳ እናስገባቸዋለን በሚሉ ህገ ወጥ የሰው አዘዋዋሪዎች እጅ ወድቀው አገራቸው ከነበረው ችግር በላይ ይጋፈጣሉ። ስለዚህም ከባለፉት ጥቂት ወራት ጀምሮ ሊቢያ ውስጥ ግጭቶች እየበረቱ ሲሄዱ አስተውልናል። ይህ ማለት ደግሞ እንኳን ለስደተኞች ይቅርና ሰላማዊ የአገሬው ሰዎችም እርዳታ ያስፈልጋቸዋል። በሌላ በኩል አልሙስ በተባለው የሊቢያ ጠረፍ ላይ በእስር ላይ የሚገኙ ስደተኛ ኤርትራውያንን በስልክ አግኝተን አነጋግረን ነበር። እነዚህ ከአደጋው የተረፉትን አይተዋቸው እንደነበር ገልጸውልናል። አንድ ስሙን መግለጽ ያልፈለገ በእስር ላይ የሚገኝ ኤርትራዊ ስደተኛ ትናንትና የሆነ አደጋ ና መንገድ ላይ መጀመሪያ እሺ፣ የት ነው እናንተ ያላችሁት? ኩንጉዝ ምን ባለው ወደብ ነው። እና ይሄ እስር ቤት ደግሞ ስለሞላ የዚህ ጋር ያለ ኃላፊ ማለት ነው አውጥቻቸው የሆነ በቃ መንገድ ላይ ጥራቸው ነበር፣ ለሚመለከተው አካል ምናምን ብለን ማለት ነው። ሰዎች እንደወስላቸው ምናምን ማድረግ ከዚ እንደገና ተመልሶ ወደኛ መሰ ነበር። እንደገና ኃላፊ ከዚህ አውጥቶ በቃ መንገድ ላይ ነው ጥሎት ያለው። አሁን ደግሞ የሆኑ ሰዎች እየተባበራቸው ነው። ወደ ስራ ጎስ ውስላቸው ነው መሰለኝ እናንተ ጋር መጥተው የነበሩት ስንት ናቸው? ብዛታቸው እንኳን አላወቅናቸው እንጂ። ሌላው ሮቤል የተባለው ስደተኛ ደግሞ ከተረፉት ውስጥ የተወሰኑት አሁንም በከፍተኛ ችግር ላይ ናቸው ይላል። የሊቢያ ባህር ኃይል መቶ የሚሆኑ የዳኖትን ወደዚህ ኮመስ የሚባል ተኞች ቦታ መጣ ይህም ቦታ የሚጠብቀው ግለሰብ ቦታው በቂ አለመሆኑንና በቂ ምግብ እንደሌለው በመግለጽ እንዳይገቡ ከለከለ ከዛ ሌላ ወታደራዊ አዛዥ 45 የሚሆኑ ኤርትራውያንን ከደጅ በመኪና ይዞ መጣ ያመለጡ መስሎት ነው ነገር ግን ያመለጡ አለመሆናቸውንና እንዳይገቡ መከልከላቸው ሲነገረው ወደ ሌላ ጣቢያ ወስዳችኋለሁ ብሎ ይኸው ሜዳ ላይ ጥሏቸው ሄደ በስልክ አግኝተናቸዋል ባለፈው ጥር ወር ሊቢያ ጠረፍ ላይ 117 የሚሆኑ ፍልሰተኞች ሞተዋል ወይም የደረሱበት ጠፍቷል። ባለፈው ግንቦትም 65 የተሳፈሩበት ጀልባ ቱኒዚያ ጠረፍ ላይ ተገልብጦ ቢያንስ 65 ሰዎች መሞታቸው አይዘነጋም። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የመጽሔቱ ዘገባዎች ይቀጥላሉ። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ስምንተኛ ፍትሐ ብሔር ችሎት የአቶ ኤልያስ ገብሩን አካል ወይም የሃቤስ ኮርፐስ ጥያቄ ነጻ የማድረግ አቤቱታ ውድቅ አደረገ። የከሳሽ ጠበቃ ለበላይ ፍርድ ቤት የይግባኝ አቤቱታቸውን እንደሚያቀርቡ አስታውቀዋል። መለስካቸዋማ ዝርዝሩን ልኳል። ከጥቂት ሳምንታት በፊት በፖሊስ ተይዞ በአዲስ አበባ ፖሊስ ኮሚሽን በእስር ላይ የሚገኘው ጋዜጠኛ ኤልያስ ገብሩ ለፍርድ ቤት ያቀረበው አካልን ነጻ የማድረግ አቤቱታ ውድቅ ተደረገበት። የፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ስምንተኛ ፍትሐ ብሔር ችሎት ዛሬ በጽህፈት ቤት አቤት ባዩን አስቀርቦ የተከሳሽንና የከሳሽን ክርክር ሰምቷል። የከሳሽ ጠበቃ አቶ ተማማ አባቦልጉ ለቪኦኤ እንዳስረዱት ፖሊስ ከሳሽ ያቀረበውን አቤቱታ ተቃውሞ ተከራክሯል። ከሳሽ በቁጥጥር ስር ከዋለ በኋላም ፍርድ ቤት ይቀርብ እንደነበረ አስረድቷል። ፍርድ ቤቱ የከሳሽ የአቶ ኤልያስን አቤቱታ ተመልክቶ ፖሊስ ያቀረበውን ክርክር ተቀብሎ ከሳሽ ያቀረበውን አካልን ነፃ የማድረጊያ አቤቱታ ውድቅ እንዳደረገው አቶ ተማማ በቦልጉ ገልጸዋል። ፍርድ ቤቱ የሰጠውን ትንታኔ ግን አልተቀበሉትም። ምክንያቱ በጊዜ ቀጠሮ ፍርድ ቤት ቀርቧል የሚል ነው። እኛ ክስ ፍርድ ቤት ቀርቦም ቢሆን ብለን ነው ክስ ያቀረብ ነው። ፍርድ ቤት ቀርቦም ቢሆን እስራቱ ሕገወጥ ነው። ምርመራ እያጣራ ያለው አዲስ አበባ ፖሊስ ነው። አዲስ አበባ ፖሊስ በጸረ ሽብር ክስ የሚቀርብን ጉዳይ ማጣራት አይችልም። ስለዚህ የጸረ ሽብር ግብረ ኃይል ተብሎም በሌላ መልኩ የተቋቋመው ከፖሊስ ከደህንነትና ከምናምን የተወጣ አካል ደግሞ በሕግ ስላልተቋቋመ ያን ማጣራት አይችልም ነው። አሁን ዛሬ ደንበኛ ይህም ቀርቦ ምንድን ነው ያስረዳው፣ የያዙኝም ሰዎች አንደኛው መታወቂያቸውን አላሳዩኝም፣ ለምን እንደታሰርኩም አልነገሩኝም ወላጅን ቃሌን የተቀበሉኝ ሰዎች አዲስ አበባ ፖሊስ ሰዎች ናቸው። የያዙኝ ሰዎች ኋላ ሳጣራ አዲስ አበባ ፖሊስ ሰዎች ናቸው። እየተመረመርኩ ያለው በነሱ በፌዴራል ፖሊስ አይደለም። ስለዚህ ይሄን የማጣራት ስልጣን የሌለው ቡድን ነው እያጣራ ያለው ብሎ ለፍርድ ቤቱ አስረድተዋል። ስለዚህ ዋናው ክርክራችን ይሄ ነው። ዋናው ክርክራችን ስልጣን የሌለው አካል ነው እያጣራ የሚለውን ሲሆን ፍርድ ቤቱ ያም ማጣራት አልፈለገም። ወይም እንግዲህ በአቤቱታችን ላይ በግልጽ ጠቅሷል። ፍርድ ቤቱ በውሳኔ ላይ በግልጽ አስሮታል። ለነዛ ጥያቄዎች የኛ ጥያቄዎቻችን ምንም ሳይል ፍርድ ቤት ቀርቧል በሚል ብቻ የአካል ነጻ የማውጣት ክሳችንን ሳይቀበለው ቀርቷል ማለት ነው። የአካል ነጻ የማውጣት ህግ የሚለው ምንድን ነው? እንደዚህ ህገ ወጥ ስራ ሰለባ የሆኑ ሰዎች ማንም አዎ፣ በህግ የተሰጠው ስልጣን የሌለው ሰው በህጉ መሰረት ሳይሆን ካሰረህ ማለት ነው። አሁን አዲስ አበባ ፖሊስ ኤልያስን አስሮ ምርመራ እያደረገ እንዳለው አዲስ አበባ ፖሊስ ፌዴራል ፖሊስ አይደለም። ኤልያስ ያለውም በአካል ያቀረበው የአዲስ አበባ ፖሊስ ነው። ፍርድ ቤቱ ይሄን እያየ ጭምር ፍርድ ቤት ቀርበዋል በሚል ብቻ ህገ መንግስቱ ላይ ያለው ሁሉ ጠቅሰናል። አንድ ሰው ሲያዝ ለምን ተያዘ ይነገረዋል። ይሄ ሁሉ አልተደረገም። የፍርድ ቤት መጥሪያ አልነበረም። ማህታ ሁለት ሰዓት ከአርባ ነው የተያዘው። ከተያዘም በኋላ በጣም ኢሰብአዊ በሆነ መልኩ ነው የተያዘው። እነዚህ ዝርዝር ነገሮችን ደንበኛዬም ራሱ ኢልያስ ራሱ በዝርዝር አቅርቧል። እኔም አቅርቤ ያለሁ ፖሊስም አልካደም። ይዞት የቀረበውም የአዲስ አበባ ፖሊስ ነው። ምርመራ እያጣረው እኔ አደለሁምም አላለም። ምን ማለት ነው ነው ብለን በምንልበት ጊዜ ሌላ ምንም ማስረጃ ዶክመንቶቹ መጥቶ የሚታዩልን ብለናል። እነዚህ እነዚህ ሁሉ አልፎ ፍርድ ቤቱ ፍርድ ቤት ስለቀረበ ብቻ በሚል እኛ ስናቀርብ ክሱንም እኮ ፍርድ ቤት ቢቀርብም እንኳን እነዚህ ህገወጥ ነገሮች በሙሉ ስልጣን በሌለው አካል መጣራ ኢሊያስን ታስሮ የሚገኙ አዲስ አበባ ፖሊስ ላይ መሆኑ ምርመራው ቃሉ የተቀበሉት እነሱ መሆናቸው ህገወጥ ነው። ይሄ ሊቆም ይገባል። ይሄ ህገወጥ ስርዓት ደሞ ህገወጥ ስርዓት ነጻ ልሁን እኔ ማለት ጥያቄ ነው ያቀረው። በእነዚህ ነገሮች ላይ ብይን ይስጥልን። ህጋዊ ነው ህጋዊ አይደለም የሚለው ያን ሳይበይን ፍርድ ቤት ቀርቧል በሚል ብቻ ምን ያደረጋሉ? ከዚህ በኋላ እርሱ ይግባኝ ላለሁ ይግባኝ ላለሁ። ምክንያቱም ይሄ በመላ ኢትዮጵያ የተደረገ ያለ ጉዳይ ነው። የኤልያስ ጉዳይ እኛ የፈለግነው ባይዘ ለማሳያነት ነው። ምን ብለዋል ጠቅላይ ሚኒስትር አብይ አህመድ? ድሮ ባለፈው ነገር አልጠየቅም ከአሁን በሆባ አዲሱ ነገር እንጠየቃ። የፍርድ ቤት አሰራርም ቢሆን ማለት አሁን ፍርድ ቤቱ ራሱ ለኢትዮጵያ ሕዝብ ዳኝነት እያቀረብ ነው ነው ያለ ነው እውነቱን ለመነጋገር በጣም አመሰግናለሁ። እኔም አመሰግናለሁ። አመሰግናለሁ መለስካቸው። ወደ ተከታዩ የመጽሔት ዘገባ እናልፋለን። አምቦ ላይ ከአምስት መቶ በላይ ሰዎች መታሰራቸውን ቤተሰቦች ነን ያሉ ሰዎች ገልጸዋል። በተጨማሪም አባሎቼና ደጋፊዎቼ እንዲሁም የአመራር አባላት ታስረዋል ሲል የኦሮሞ ነጻነት ግንባር አቤቱታ አሰምቷል። በሌላ በኩል ግን የታሰረ ማንም የለም ሲል የአምቦ ፖሊስ መምሪያ አስተባብሏል። የክልሉ ጸጥታ ቢሮና ፖሊስ ኮሚሽን መልስ እንዲሰጡ ያደረገችው ጥረት አለመሳካቱን ጠቅሳ ፀሐይ ዳምጠው ተከታዩን ዘግባለች። የአምቦ ከተማ ነዋሪ የሆነው ቤተሰብ የታሰረበት ለደህነት የሰጋለው ስሜ እንዳይጠቀስ ያለ ግለሰብ በአሁኑ ወቅት በከተማው ከአምስት መቶ ሰዎች በላይ ታስሯል ይላል። ሰዎች በመታሰራቸው ቤተሰቦቻቸው ላይ ጉዳት ደርሷልም ስል ይናገራል። አቶ ሞ አብዲሳ በአምቦ ኦሮሞ ነጻነት ግንባር ጽህፈት ቤት ጸሐፊ ናቸው። ከአምስት ቀን በፊት ከመንግስት ደህንነት መያዛቸው ከቤተሰባቸው መካከል ለደህንነት ስለምሰጋ ስሜ አይጠቀስ ያለ ለአሜሪካ ድምፅ ራዲዮ ተናግሯል። ጃልሙ አብዲሳ አቶ አብዲሳ የስልሳ ዓመት አዛውንት ናቸው። በአምቦ ከተማ ውስጥ የተጣሉ ሰዎችን የሚያስታርቁ ናቸው። እኛ አዛውንት የመንግስት ሥራ ላይ ነበሩ። አሁን ጥሮታ ወጥተዋል። ጥሮታ ከወጡ በኋላ የኦሮሞ ነጻነት ግንባር አባል ናቸው ተብሎ ነው ሲከታተሏቸው የነበሩት። ከመኖሪያ ቤታቸው ከአምስት ቀን በፊት ነው የተያዙት። የአቶ ሞ አብዲሳ ልጅ ሂካ አብዲሳ አባቱን ለመጠየቅ የአምቦ ከተማ ፖሊስ መምሪያ ሄዶ መታሰሩም ተገልጿል። በአምቦ ከተማ ታሰሩ ስለተባሉ የኦነግ አመራሮችና ሰዎች ጉዳይ የግንባሩ የፖለቲካ ኃላፊ የሆኑት አቶ ለሚቤኛ አቶ ሞ አብዲሳ የኦነግ አምቦ ተጠሪ ናቸው ብለዋል። በመላው የኦሮሚያ ክልል የኦሮሞ ነጻነት ግንባር ደጋፊዎች አባላትና አመራሮች እየታሰሩ ነው ብለዋል። በግንባሩና በመንግስት ስምምነት መሰረት ለመንግስት አቤቱታ ማቅረባቸውንም አመልክቷል። ይህንን ስሩን በተመለከተ የኦሮሞ ነጻነት ግንባርና የኦሮማ ብሔራዊ ክላይ መንግስት የመጨረሻ የተባለውን የስምምነት ላይ ደርሶ ነበር። በቴክኒካል ኮሚቴ አማካኝነት በቴክኒካል ኮሚቴ አማካኝነት ስምምነት ላይ ስንደርስ፣ አንደኛ የኦሮሞ ነጻነት ግንባር በሰላም ቢሆን የታሰሩ ሰዎች ካሉ እንዲፈቱ፣ የጸጋ ቢሮ ካለ እንዲከፈት፣ እንዲሁም የኦሮሞ ነጻነት ግንባር በሰላማዊ መንገድ የሚያደርገውን እንቅስቃሴ ሆን አባላቶችን በመመልመል በማስተማር እንዲሁም በማስተማራት በሚያደርገው የፖለቲካዊ እንቅስቃሴ ላይ እንቅፋት እንዳይደረግበት መንግስት አስፈላጊውን ትብብር እንዲያደርግ የሚጠይቅ ነው። ይሁን እንጂ በአብዛኛው የእኛ አባላታት የእኛ ደጋፊዎች በሰፊው እየታሰሩ ነው ያሉት። ጠይቀናል፣ ለምንድን ነው የታሰሩት ሰዎች ብለን ከመንግስት ያገኘን ምላሽ እስካሁን መረጃ የለንም እናጣራለን የሚል ነው። ነገር ግን እኛ በየፖሊስ ጣቢያውን ስንጠይቅ ሰዎች የሚይዘው የደህንነት አካል ነው። የደህንነት አካል ደግሞ የእኛ ሰዎችን ይዞ ወደ ፖሊስ ታይባና መውጣቸው ፖሊስ ደግሞ እነዚህ ሰዎች በአደራ ነው የተቀበልኩት ሌላ ሰው ነው መጥቶ የሰጠኝ ወንጀላቸውን እንዲያጣራ አላፍነት አልተሰጠኝም የሚል መልስ ነው የሚሰጠን። በዚህ መልኩ የእኛ ሰዎች በአብዛኛው በኢፊታዊ በሆነ መንገድ በሺ የሚቆጠር ሰው ታስረዋል። ለምርጫ ቦርድ አመልክተን ምርጫ ቦርድን አስፈላጊውን የማጠራ ስራ መንግስትንም ጠርቶ የኤክስራውን እየሄደበት ነው ያለው። ከታሳሪ ቤተሰቦች እና ከኦሮሞ ነጻነት ግንባር ለተነሳው ቅሬታ የአምቦ ከተማ ፖሊስ መምሪያ ኃላፊ ኮሚሽነር ሙላቱ የታሰረ ሰው የለም ሲሉ መልስ ሰጥቷል። አያይ እኛ ጋር የታሰረ ሰው የለም፣ በከተማችንም የታሰረ ሰው የለም። ነገር ግን አሁን ስልጠና ላይ ስላለሁ ማጣራት ይኖርብኛል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ከኦሮሚያ ጸጥታ ቢሮ ጠይቀናል። ኮሎኔል አበበ ገረሱ የቢሮ ምክትል ኃላፊ ናቸው። ወንጀል የሰሩና የወንጀል ተሳታፊ የሆኑት ነው የታሰሩ ብሏል። የተቃዋሚ ፓርቲ አባል ነው ተብሎ ወይም የተለየ አመለካከት ስላለው የታሰረ ሰው የለም። ህዝባችን የሚያነሳው ጥያቄ የህግ የበላይነት ይከበር፣ መንግስት የህግ በላይነትን ያስከብር የሚል ነው። ህገ ወጥ ታጣቂዎች በየጊዜው የህዝቡን ደህንነት እያወኩ ነው። ወንጀለኞች እየታሰሩ ነው። ህገ ወጥ መሳሪያዎች እያስተላለፉ፣ የሰው ህይወት እየጠፋ፣ ንብረት እየወደመ ነው። ስለዚህ መንግስት የህግ የበላይነትን እያስከበረ የህዝቡን ሰላም መጠበቅ አለበት። በዚህ ወንጀል የተሳተፉ የየትኛውም የመንግስት መዋቅር ሆነ የፓርቲ አባል የሆኑ ወንጀል ከሰ ሩ መጠየቅ አለባቸው። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከ27 ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን እስከ ምሽቱ አራት ሰዓት ይዘልቃል። አብራችሁን ቆዩ። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። አሃዱ ሬዲዮ 94.3 ላይም ዝግጅቶቻችንን በቀጥታ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ ጆ ጊል፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ የምሽቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባትና አዲሱ አበበንን። መልካም። አሁን እዚህ ጋር ትንሽ የሙዚቃ ቆይታ እናደርጋለን። ቴዲ አፍሮ ማርስ ከጧው ሙዚቃ ነው መቼም የማይዘገኝ የማይነጥፍ ሙዚቃ ነው በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የአርብ ሐምሌ 19 2011 ዓ ም ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ተኩል ነው። ወደ ተከታዩ ቅንብር እናልፋለን። የኢትዮጵያ ሕገ መንግሥት ጉዳይ ቀደም ሲል በዜናውም ገልጠናል። አሁን ያለው ሕገ መንግሥት ለኢትዮጵያ አንድነት ዋስትና የሚሰጥ አይደለም ሲሉ አንድ የቀድሞ የተቃዋሚ መሪና የፓርላማ አባል ተናግረዋል። ሕገ መንግሥቱ ለፌዴራሊዝም ሳይሆን ለኮንፌዴሬሽን ወይም ለመነጣጠል የሚሆን ነው ሲሉ ነው የተቃዋሚ መሪው አቶ ልደቱ አያሌው ለአሜሪካ ድምፅ የተናገሩት። ቀጣዩን ሀገር አቀፍ ምርጫ ተከትሎ የኃይል አሰላለፍ ለውጥ ሊኖር እንደሚችል የጠቆሙት አቶ ልደቱ መንግሥቱን ለማሻሻል የተሻለው አጋጣሚ ይህ የሽግግር ወቅት መሆኑንም ገልጠዋል። በቅርቡ ከአሜሪካ ድምፅ ጋር ቃለ መጠይቅ ያካሄዱት ጠቅላይ ሚኒስትር አብይ አህመድ ሕገ መንግሥቱን የማሻሻል ጉዳይ ለውይይት ዝግ እንዳልሆነ ገልጠዋል። ይህ መሆን ያለበት ግን የቀደመውን የማጽደቅ ሂደት ችግር በማይደግምና ሁሉንም ሕዝብ ባሳተፈ መንገድ ከሆነ ነው ማለታቸው ተብራርቷል። እስክንድር ፍሬው ተከታዩን ቆሉናል። የኢትዮጵያ ሕገ መንግሥት የውይይቶች ማጠንጠኛ የክርክሮች መነሻ ሆኖ ቀጥሏል። ከ1987 እስከ ዛሬ የዚህ ሕገ መንግሥት ይዘት የቆመባቸው መሠረቶች ዜጎችን ሲያነጋግሩ፣ ግራና ቀኝ ሲያቆሙ አዲስ አይደለም። አሁን በአገሪቱ የሚታየውን ሐሳብን በነጻነት የመግለጽ መብት ተከትለው ደግሞ ህገ መንግስቱ ይሻሻል የሚለው ጥያቄ ይበልጥ ጎልቶ ወጥቷል። የፖለቲካ ምህዳሩ ሲሰፋ የተዘጋው ሲከፈት የተከሰቱ ግጭቶች፣ መፈናቀሎችና የፖለቲካ ችግሮች መንሴ ይሄው ህገ መንግስት መሆኑን የሚያምኑ አካላት ለመሻሻሉ ግፊት እያደረጉ ነው። መሻሻል የሚገባቸው የህገ መንግስቱ አንቀጾች የትኞቹ ናቸው በሚለው ነጥብ ላይ ግን አገራዊ መግባባት ያለ አይመስልም። በተለያዩ ጎራዎች የቆሙ ወገኖች ከየራሳቸው እይታና የፖለቲካ አቋም በመነሳት የሕገ መንግስቱን ችግሮች ማንሳታቸው ግን ቀጥሏል። የቀድሞ የተቃዋሚ ፓርቲ መሪና የፓርላማ አባል የአቶ ልደቱ አያሌው ሀሳብ የአንዱን ጎራ ሀሳብ ይወክላል። የአሁኑ የኢትዮጵያ ህገ መንግስት ጉድለቶች ምንድን ናቸው? አቶ ልደቱ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ሀሳባቸውን አካፍለዋል። አንዱ ዋናው ነጥብ ለእኔ ለኢትዮጵያ አንድነት ዋስትና የሚሰጥ ህገ መንግስት አይደለም። አንድ ሁለተኛ የኢትዮጵያን አገራዊ ባለቤትነት ከዜጎች ነጥቆ ብሔር ብሔረሰቦች ለሚባሉ ቡድኖች የሰጠ ነው። ሶስተኛው፣ ኢትዮጵያ ውስጥ አሁን ያለው የፌዴራል ስርዓት ነው። ህገ መንግስቱ ግን ለፌዴራል ስርዓት የሚመጥንና የሚጣጣም አይደለም። ምን ለማለት ፈልጌ ነው? ይሄ ህገ መንግስት ቁጭ አድርገህ ካየኸው አንድ አገር የውስጥ ችግሩን ለመፍታት ብሎ የፈጠረውን ፌዴራሊዝም ሳይሆን ያመጣው በጣም የተለያየ ማንነት የነበራቸው የተለያዩ አገሮች በጋራ ለመኖር ፈልገው የፈጠሩት የፌዴራል አደረጃጀት እንደተፈጠረ አድርጎ ነው የሚያስቀምጡ። ስለዚህ ህገ መንግስቱ ከፌዴራል አደረጃጀት ጋር ሳይሆን ከኮንፌዴሬሽን አደረጃጀት ጋር የሚመጥን ስለዚህ በዚህ ደረጃ ያለውን የመበተንና ወይም ደግሞ በጣም ልል የሆነ የፌዴራል የኮንፌዴሬሽን አደረጃጀት የሚመስለውን ይዘት ቀይሮ ወደ እውነተኛ የፌዴራል አደረጃጀት መምጣት ያስፈልጋል። መሰረታዊ ጉድለቶቹ እነዚህ ናቸው። ለምሳሌ ይሄኛው ነጥብ ላይ እንቆይና ለኮንፌዴሬሽን ነው የሚመጥ ነው ብለዋል። አንድ ሁለት ነጥብ ይጥቀሱልኝ። ለምሳሌ አንድን ክልል መሬቱን ማለት ነው የአንድ ብሔር ወይም ብሔረሰብ ንብረት ካደረግከው ይሄ የኮንፌዴሬሽን አስተሳሰብ ነው። ሁለት ስትፈልግ አብረህ ትኖራለህ፣ ካልፈለግክ ግን በማንኛውም ጊዜ ያለምንም ቅድመ ሁኔታ መገንጠል ትችላለህ ብሎ አንድ ህገ መንግስት አንቀጽ ካስቀመጠ ይሄ የኮንፌዴሬሽን አስተሳሰብ አንቀጽ 39 ማለት ነው። 39 የፌዴሬሽን አስተሳሰብ ለምሳሌ ከኢትዮጵያ ሁኔታ ጋር ስናየው በውስጣችን ችግሮች ነበሩ። ተገቢ ያልሆኑ የተዛቡ ግንኙነቶች ነበሩ። እነዚህን ለማረም የሚያስችል ፌዴራል አደረጃጀት ነው የሚያስፈልገን እንጂ ልክ የተለያዩ የራሳቸው ማንነትና እውቅና የነበራቸው አገሮች በአንድ ጠረጴዛ ዙሪያ ተቀምጠው ተደራድረው የፈጠሩት አገር አይደለም መሆን የነበረበት። ይሄን ነው ህገ መንግስቱ የሚያሳየው። ስለዚህ የአሁኑ ህገ መንግስት ለእኔ የፌዴራል መንግስት ህገ መንግስት አይደለም። የአሁኑ ህገ መንግስት የኮንፌዴሬሽን ወይም የመነጣጠል ህገ መንግስት ነው። ይሄን ማረም መቻል አለብን። ይሄን ስናርም ነው የኢትዮጵያ አንድነት ምልኡ የሚሆነው ዋስትና የሚያገኘው። የብሔር ብሔረሰቦች መብት መጠበቅ እንደተጠበቀ ሆኖ የኢትዮጵያ አንድነት ምልኡ ሆኖ የሚቀጥለው ይሄን ማሻሻል ስንችል ነው። ይህን ሳናሻሽል አንደኛ ይሄን ወቅት መሻገር አንችልም። ሁለተኛ አሁን መጣ የሚባለውም ለውጥ የምር ለውጥ ሊሆን አይችልም። ሕገ መንግስቱን የማሻሻሉ ጉዳይ አጣዳፊና በዚህ የሽግግር ወቅት መከናወን ያለበት እንደሆነም አቶ ልደቱ ያምናሉ። አጣዳፊ የሚሆነው ለምንድን ነው? በሁለት ምክንያት ነው። አንደኛው ምክንያት ምንድነው? አሁን ኢህአዴግ በሚባል ግንባር ነው አገሪቱ እየተመራች ያለችው። ወደፊት ምርጫ ይካሄዳል። አገራችን ውስጥ ምርጫ ሲካሄድ፣ አሁን ያለው ኢህአዴግ የሚባለው ግንባር ሙሉ በሙሉ አገሪቱን አሸንፎ የሚቆጣጠርበት እድል የለውም። ሌሎች ፓርቲዎች የተለያዩ ክልሎችን አሸንፈው የሚቆጣጠሩበት ሁኔታ ይፈጠራል። ለምን ይሄንን አሉ? መጀመሪያ ወደ ዝርዝር ከመግባቱ በፊት ታሳቢ የማደርገው ሊመጣ የሚችለው ምርጫ ዴሞክራሲያዊ ሊሆን ይችላል ከሚል ነው። ካልሆነ ተመሳሳይ ሂደት ሊቀጥል ይችላል፣ ግን ተስፋና አድርግና ዴሞክራሲያዊ ከሆነ በኢትዮጵያ ተጨባጭ ሁኔታ አንድ ግንባር ወይም አንድ ፓርቲ ብቻውን መላውን ኢትዮጵያ ሊያሸንፍ አይችልም። ስለዚህ ምንድን ነው የሚመጣው? ምርጫ ከፊታችን የኃይል አሰላለፍ ለውጥ ያመጣል ማለት ነው። የኃይል አሰላለፍ ለውጥ ከመጣ ይሄን ህገ መንግስት እስከ መጨረሻው ድረስ ማሻሻል አይቻልም። ለምንድ ነው የማሻሻለው? በተለይ ዋና መሰረታዊ የሚባሉት በአንቀጽ ሶስት ውስጥ የሰፈሩት ጉዳዮች ሊሻሻሉ የሚችሉት በሁሉም ክልሎች የድምፅ ድጋፍ ነው። ምን ማለት ነው? ዘጠኝ ክልሎች አሉ። ከዘጠኙ ክልሎች አንዱ ከተቃወመ የህገ መንግስት ማሻሻያን ህገ መንግስቱ ሊሻሻል ስለዚህ አሁን ግን በስልጣን ላይ ያለው መንግስት ይሄን ህገ መንግስት አርቅቆ ያጸደቀ ነው። አገሪቱን ከሞላ ጎደል እየተቆጣጠረ ያለ ነው፣ በራሱና በአጋር ድርጅቶቹ አማካኝነት። የህገ መንግስት መለወጥና መሻሻል ለኢትዮጵያ ይጠቅማል ብሎ ካመነ ከማንኛውም ጊዜ በላይ የተሻለ እድል ያለው ይህን ህገ መንግስት ለማሻሻል እሱ ነው። ስለዚህ ይሄ ወቅት እጅግ አስፈላጊ ነው። አንዱ መሰረታዊ ምክንያት ነው። ሁለተኛው መሰረታዊ ምክንያት ምንድን ነው? የምንፈልገው ኢትዮጵያ ወደፊት ምንድን ነው? ዲሞክራሲያዊ ስርዓት እንዲኖር ነው። አንድነት እንዲኖር ነው። የኢኮኖሚ እድገት እንዲኖር ነው። መቻቻል እንዲኖር ነው። አሁን ያለውን ህገ መንግስትና አሁን ያለውን የፌዴራል አደረጃጀት ይዞ፣ ይሄ ብሔር ተኮር የሆነውን በመቀጠል ዲሞክራሲ መገንባት አይቻልም። የአገር አንድነትን ማምጣት አይቻልም። ዘላቂ ሰላምን ማምጣት አይቻልም። ዘላቂ የኢኮኖሚ እድገትን ማምጣት አይቻልም። እነዚህ መሰረታዊ የኢትዮጵያ ህዝብ ጥያቄዎች ናቸው፣ ምሰሶዎች ናቸው። ለአብሮነታችን እንቅፋት የሆኑትን አንቀጾች በውይይት፣ በድርድር፣ በመግባባት አሻሽለናቸው ብናልፍ ይበጃል ለአገር ካልቻልን ግን ቢያንስ ቢያንስ የመጨረሻው አማራጭ ህገ መንግስቱን የሚሻሻል ህገ መንግስት አድርጎ ማለት ነው። የኢትዮጵያን ህገ መንግስት የማሻሻሉ ጉዳይ ለውይይት ዝግ እንዳልሆነ ጠቅላይ ሚኒስትር አብይ አህመድ እና መንግስታቸው በተደጋጋሚ ተናግረዋል። ጠቅላይ ሚኒስትሩ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ካነሳሁላቸው ጥያቄዎች አንዱም በህገ መንግስቱ ላይ የሚቀርቡ ትችቶችን የተመለከተ ነው። ህገ መንግስቱን በማርቀቁ ሂደት የነበሩ ችግሮች በማይደገሙበት ሁኔታ ሊሻሻል እንደሚችል ነው የጠቆሙት። ህገ መንግስቱ የቆየ በመሆኑ የህዝቦችን ፍላጎት በተለይም ደግሞ አሳታፊና አነጋጋሪ በሆነ መንገድ ሊሻሻሉ የሚገባቸው አንቀጾች ሊኖሩ ይችላሉ። ዝግ አይደለም። እሱን በማስረጃ በእውቀት እዚህ ጋር እንዲህ ቢሆን ብሎ የሚያስብ ማንኛውም ሀይል በምክክር ማድረግ ይቻላል። ነገር ግን የትናንትናው ህገ መንግስት ሳልወያይበት ሳልመክርበት ተገቢ ግብአት ሳልሰጥበት ወጣ ብለህ አሁን ደግሞ አንተ ትክክል ስለመሰለህ ሌሎቹን ሳታሳትፍ ሳታማክር በዚያ መንገድ ብትሄድ የነበረውን ስህተት ነው የምትደግመው። ስህተት ላለመድገም ህገ መንግስትን በሚመለከት መጀመሪያ ምንድን ናቸው መታየት ያለባቸው እንቅፋት የሆኑብን ነገሮች ምንድን ናቸው? እነሱን ለመፍታትስ ምን እናድርግ? ለምሳሌ አንድ አርቲክል መውሰድ ይቻላል። አርቲክል 39 ነው ችግር ያለው የኢትዮጵያ አንድነት የሚፈታተነው ጉዳይ እሱ ነው ብሎ የሚያስብ አንድ ሰው ካለ አርቲክል 39ን ለመቀየር እሱ የተረዳበት ፐርስፔክቲቭ ብቻ በቂ አይደለም ያን በተለየ መንገድ የሚገነዘቡ ወገኖቹ ማስገንዘብ አለበት ሁሉም ባይሆን አብዛኛው ያን ሀሳብ የሚገዙት ከሆነ በጣም ቀላል ነገር ነው ያን አርቲክል ማስተካከል ነገር ግን ሌሎችን ሳታማከም አንተ ትክክል ስለመሰለህ ስላመንክበት ለመቀየር ብትሞክር ትናንት የነበረውን ችግር በተለየ መንገድ ተደግሞ እንደሆነ እንጂ መፍትሄ እና ህገ መንግስቱ ቋሚ ለረዥም ጊዜ የሚያገለግል መሆን አለበት። ያ ማለት ደግሞ አይነኪ ማለት አይደለም። የህዝቦችን ጥቅም እስከሚያስከብር ሀሳብ እስከመጣ ድረስ በውይይት በምክክር ህገ መንግስታዊ በሆነ መንገድ ህገ መንግስቱን ማሻሻል ይቻላል። የኢትዮጵያን ህገ መንግስት በተመለከተ ያደረግኩት ቃለ ምልልስ ዛሬ የቀረበው ብቻ አይደለም። የሌሎች ፖለቲከኞችን አስተያየት በማከል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አሁን እሰጥ አገባ የኢህአደግን ሁለቱን አባል ፓርቲዎች የህወሃትንና የአዴፓን የቅርብ ሰሞን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫና ንትርክ መነሻ ያደረገ ክርክር የመጨረሻ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው የሚከራከሩት አቶ የማነ ካሳ በመቀለ ዩኒቨርሲቲ የህግ መምህርና አቶ ባንታየሁ ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክራቸው የቀደመ ክፍል ከተቋጨበት ይነሳሉ። እንደ ክርክርነቱ ጠንከር አድርጋችሁ የምታስቧቸውን ሀሳቦች አቅርባችኋል። እስኪ ከዛ ላሻግራችሁ በምህርነታችሁ ተማሪዎችም ተከታዮችም አሏችሁ። መንገድም እንደታሳዩ ጭምር ነው፣ እና እንዲህ ያለው ክርክር በስሜት የሚከተሉት መንገድ ባለበትም የተሻለ አቅጣጫ መምራትን ይጠይቃልና በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሀሳቦችን እናያለን። ይሄ የአደጋ ስጋቱ በእርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው የትኛውም መሪ ህዝብ የሚመራ አካል እንደ መሪ መስራት የሚጀምረው? እንዲህ ያለውስ የተካረረ ሁኔታ የቡድናዊ ስሌትን ጨምሮ በእርግጥ ለማን ይጠቅማል? ወደ ከፋ ፍጥጫ መሸጋገር አይደለም ወይ? ከልባችሁ የየበኩላችሁን የመጨረሻ ነጥብ እንድሰጡ ልጋብዝ። አቶ የማነ ጥሩ። ልክ ነው። እንግዲህ ከመወነጋገል ፖለቲካ እንትን ትርፍና ኪሳራ ከማወራር ለምንድን ነው በተፈጠረው ሁለቱ የተስማሙበት ችግር መፈጠሩን ማምተዋልና እዛ መስራት ላይ አያተኩርም ነበር ወይ? ይመስለኛል ተክለሲ ጥያቄው እዚህ ላይ መፍትሄ ማለት ነው ማለት ነው ነው ከዚህ ህዝብ ያደግ ብዙ ጊዜ ተሰብስቧል። በችግስት ማዕከላዊ ኮሚቴ ተሰብስቧል፣ አይደለ መፍትሄ እንግዲህ ከዛ ነው መምጣት የሚችለው ማለት ነው። ያንን መፍትሄ ሲያስቀምጡ ነበር እንደዚህ እንደዚህ ይደረጋል፣ እንደዚህ እንደዚህ ይደረጋል። ነገር ግን ተግባራዊ የሆነ ከዚህም ነው ለምን መተማመን በውስጣቸው ስለሆነ መፍትሄው ሀገሪቱም እዚህ ከመድረሷ በፊት ችግሩ ማውቃት እየተቻለ ያለጣችበት ምክንያቱም በመካከላቸው መተማመን ስለሌለ ነው። ስለዚህ ድርጅቶች አሁን በፋብቱ የተስማሙት ሊደብቁ ስም አይችሉ ስለሆነ ለምሳሌ የህገ በላይነት ይከበር የሚሉ ሰልፎች በተለያዩ መልኩ በህዝብም በመንግስትም በምናም ደረጃ የት አካባቢ ነው እስ ሰልፍ የተወጣው የህገ በላይነት የተባለው? አሁን እኮ ነው ሰው፣ ሲገደልማ እንግዲህ የህገ በላይነት አያስፈልግም አትልማዋል። አማራ ክልል የአማራ ህዝብ የጎበዝ አለቃ በዝቷል። የአማራ ክልል መንግስት መዋቅሩ እስከ ጣቢያ መንግስት እየተቆጣጠረው አደለም። ምናም ሲባል በምሁር ሳይንቲፊክ በሆነ መልኩ በተለይ በተለይ አማራ ክልል ይህ ይቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህ መፍትሄ ከመስጠት ያው መመላለስ ነው የነበረው። አሁን ፋክቱ ከመስማማት ሌላ አማራጭ የላቸው ታላላቅ የሀገር ኮንትሪቢዩት ማድረግ የሚችሉ ሰዎች አተናል ይህን መደበቅም የሚቻልበት ሁኔታ ላይ አይደለም። ስለዚህ መስማማታቸው መፍትሄ ላይ ይስማማሉ ማለት አይደለም። ስላልተስማሙ መፍትሄ ላይ መሰረት ፕሪንሲፕ የሆነ ግንኙነት የላቸው አስተላለፍ ፕራግማቲስት የሆነ መርህ አልባ ግንኙነቶች ነግሰው ስለነበር ይህንን ሁኔታ አጋጥሟል አሁንም ግን የአመራ አልባ ግንኙነታቸው እየቀጠለ ስለሆነ መፍትሄም ለማምጣት አስቸጋሪ የሆነበት ሁኔታ ስላለ ስለዚህ ችግሩን ለመፍታት እያደራችን ማገዝ ከማይችል በእውነት መስራት ከማይችል ፓርቲ ጋር መስራት አይችልም ማለቱ የመፍትሄ አካል አድርገን መውሰድ የለብንም ነው። ምክንያቱም መፍትዎች አስቀምጠዋል። ማዕከላዊ ኮሚቴ፣ ስራ አስፈጻሚ ኮሚቴ ኢህአዴግ አስቀምጧል። አዴታን ብቻ እንድም አደለም። ኢህአዴግን እንደ ኢህአዴግ ውጭ ህወሓት ዛ ውስጥ ያለችበት ደግሞ አሁንም ገና ምርጫ አለ አደገኛ የሆነ ሁኔታ በዛም ሊፈጠር ይችላል። ስለሱም አስቀድሞ አቋሙ ያሳውቁ የሚለው ለምሳሌ የመፍትሄ አካል አደለም አቶ የማነ፣ ይሄ ራሱን የመፍትሄ አካል ተደርጎ ለምን አይወሰድም? በዚህ መንገድ እምነት ካለ ህወሓት እምነት ካለው እንደ ድርጅት ብለዋል። ነገር ግን እንዲህ ያለው ፍጥጫ ከቃላት ፍጥጫነት ወዳልተፈለገ ግጭት ሊያመራ አይችልም ወይ? ሌሎች አካባቢዎች በተደጋጋሚ የተመለከት ነው። እርሱ ምናልባትም ሊረፍድ አይችልም ወይ? እንዲህ ያለው አቅጣጫ የሚጠቁም አማራጭ አድርገን እንዴት ልንቀበለው እንችላለን? ደርሷል እኮ እያልኩኝ ነው እኔ። እኮ ምናልባት ያልደረሰው ሊሆን ይችላል። ስለደረሳቸው አሁን እነሱ ብቻ ነ የኢትዮጵያ ህዝቡ በሙሉ ደርሶበታል፣ በትልቁ ማለት ነው። ትልቅ የጠጣው ሰዎች ባለስልጣናት ሊሆኑማ የሚገደርሷል ዜጎች ላይ እኮ ደርሷል እኮ አማራ ክልል ላይ እኮ ብዙ ዜጎች በማንነታቸው ምክንያት ተገልለዋል። ብዙ የትግራይ ዜጎች በተለይ ኤክስኪዝ እንኳ ኦፊሻል የሆነ የውጭ ሚዲያዎች እስኪዘግቡት እንኳ አልተዘገበ የሀገራችን ሚዲያዎችም አልዘገቡት። ግን ስላደረሰ ህዝብ ለህዝብ እንዲህ መጣፋት አያት አያመጣም ወይ? መጥቷል እኮ ማን የትኛው ትግራዊ ነው እስኪ የትም ቦታ ሂዶ ተንቀሳቅሶ አገሬ ብሎ መኖር የሚችለው? ዜጎች እንቀሳቅሶ መስራት ምናምን የሚለው እሱ አልተን ጥራሽ። የሀገር የመቀጠል አለመቀጠል ጊዜ ላይ ደርሰናል እኮ። መልካም አቶ ባንታየው የእርስዎ ነው እድሉ። እንግዲህ በዚህ ደረጃ እነሱና እኛ ብለን በተለየ መከፋፈሉ የሚያዋጣ አይመስለኝም። አደለም ለእኛ ቀርቶ ለገዘብ፣ ለህዋስ አመራሮችና ለሪፍ አመራሮችም የሚያዋጣ አይመስለኝ። እነሱና እኛ አደለም ያለው በሀገራችን ውስጥ ብዙ ጥፋት ያደረሰ አንድ የኢህአዴግ አባል ድርጅት ሲዘውረው የነበረው ኢህአዴግ ዘመን ፊታውራሪ የነበረው ህዋት በዚህ ሰዓት የተጨባጭ ሲያደርጉ የነበረው ምንድን ነው? የሀገሪቱን የከባድ መሳሪያ እንዳይንቀሳቀስ በተለያየ መንገድ መሰናክል ሊፈጠር ነበር። ሀገሪቷም ሳካሄደውን ከሄደውን ዓለም አቀፍ ግንኙነት በተለያየ መግለጫ በማጣጣል በተለይ ከኤርትራ ጋር የሚደረገውን ግንኙነት ሲጠቅስ ነበር። ከዚያ በተጨማሪ በሀገሪቱ ውስጥ በአንደኛ ደረጃ የሚቀመጡ ትልቅ የሰብአዊና ዲሞክራሲያዊ መብት ጥሰት እንዲፈጸም የመሩ ሰዎች ወንጀለኞች ስራ አስፈጻሚ ላይ መድቦ ሲያንቀሳቀስ የነበረ ድርጅት ነው። በአንድ ሀገር ውስጥ ትልቅ ልዩ ሀይልን ገንብቶ የሚሊታሪ ድሪሊንግ ኤክሰርሳይዝ ሲያካሄድ እያካሄደ ያለ ድርጅት ነው ህወሓት ማለት። ለእኛ ሀገራችን፣ እኔ የማስበው ምንድነው፣ ሀገራችን መንታ መንገድ ላይ ነው ያለችው። ይህ ማለት ሀገራችን ብዙ ጊዜ መልካም እድሎችን አጥታለች። መልካም እድሎችን አጣቸው ደግሞ ጉልበተኛ ነን የሚሉት ወይ ደግሞ አቅም አለን የሚሉት የፖለቲካ ሀይሎች ከነጻነት ከእኩልነት ከፍትሃዊነትና ከዲሞክራሲ ይልቅ ጉልበታቸውን ተጠቅመው ፍትሃዊነትን ወይም ደግሞ ጉልበት ተጠቅመው የተሻለ አቅም እናገኛለን ብለው በማለማቸው ነው። ይህም ይሳካ አይመስለኝም። የኢትዮጵያ ህዝብ የሚፈልገው ነጻነትን፣ እኩልነትን፣ ፍትሃዊነትንና ዲሞክራሲያዊነትን። ይህም ደግሞ የሚወስነው የኢትዮጵያ ህዝብ ነው። የአማራ ዴሞክራቲክ ፓርቲ አይደለም የህወሓት አይደለም፣ የኦሮሞ ዲሞክራቲ ፓርቲ አይደለም፣ ብአዴን አይደለም፣ ወይ ማንኛውም የፖለቲካ ላይ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ሪፍሌክስ የሚያደርገውን የነፃነት ማታ አይንክ። የትኛውም አይነት መፈናቀል፣ የትኛውም አይነት ብሔር መሰረት ያደረገ ሰቆቃ የትም ቦታ ሊኖር አይገባም። ይህን ማንም ይደግፍ የለም። ቅድም የጠቀሱት አቶ የማነ በኢትዮጵያ ሚዲያም በአለም አቀፍ ሰብአዊ መብቶች ሪፖርትም አምሳ ሺህ ሰው እንደተፈናቀለ የሚገልጽ ሪፖርት አላለም። በኩልአስር ችግር የትኛውም አይነት መፈናቀል ሊወቀፍ ይገባል። ሀገራችን ወደ ዲሞክራሲ አያስቸግርም። ይህ ነው። ይህን አንደርስታንድ ማድረግ ነው። ነገር ግን ይህ ለራስ ብሄር አባሎች ብቻ አይደለም መስራት ያለበት። ለምሳሌ እዚህ ሀገር ውስጥ የአለም አቀፍ ተቋማት በሚያውቁት መጠን የአማራ ህዝብ ለሀያ ሰባት አመት በፊት አውራ ህወሓት በፊት አውራርነት የሚመራው ኢህአዴግ ውስጥ የአማራ ህዝብ ከየትኛውም የአገሪቱ አካባቢ ሲፈናቀል፣ ሲታስረ ነበረ። ይህም ኦፕንሊ ሪጀክት ማድረግ እንትን መቃወም ያስፈልጋል። ከዚህ ነው የምንጀምረው። የራሳችን ብሄር የሆነ ነገር ሲደርስ አለ፣ እሱም ምንድን ነው? እሱንም መውቀስ አለብን። ትክክል ነው፣ ግን ለሁሉም ማህበረሰብ እንዲሰራ ማድረግ አለብን። ምንድን ነው ይህ ማህበረሰብ ኢትዮጵያ፣ የኢትዮጵያ ህብረተሰብ ለሀያ ምናምን አመት ፎቆቃ ደርሶብኛል ብሎ በተለያዩ ሰልፎች አዲስ አበባ፣ ደቡብ፣ ኦሮሚያ ክልል፣ አማራ ክልል፣ የትም ቦታ ሰልፎ ሲያሳይ ይህን መቀበል ያስፈልጋል። መልካም። በርካታ ሀሳቦች ተነስተዋል። ክርክሩ ይቀጥላል፣ ውይይቱም እንደዚሁ መልካም መንገዶችን የሚጠቅሙ ሀሳቦችን ማቅረብ እድል አለ ብዬ ተስፋ አድርጋለሁ። ሳይረፍድ ግጭቶች ወደ ከፋ አዝማሚያ ሳያመሩ፣ በሁሉም አቅጣጫ ያሉ ኢትዮጵያውያን በሙሉ የተሻለ አማራጮችን የሚመለከቱበት እድል እንደሚፈጠር ተስፋ አድርጋለሁ። ለአሁኑ ግን ተከራካሪዎች አቶ ባንታየሽ ፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ የማነ ካሳ በመቀሌ ዩኒቨርሲቲ የሕግ መምህር፣ እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አሉላን ለዝግጅቱ ከዚህ ከስቱዲዮ አመሰግናለሁ። እኔም ወደ ተከታዩ ቅንብር እንለፍ። እሰጥ አገባ ይቅርታ፣ የደቡብ ጉዳይ የደቡብ ክልልን ቀጣይ አከላለልና እጣ ፈንታ በተመለከተ የተለያዩ አማራጮች የቀረቡበት የጥናት ውጤት ከትናንት በስቲያ ወጥቶ በምሁራን ውይይት የተደረገበት መሆኑ ተዘግቧል። ደቡብ ክልል አንድ ሆኖ እንዲቀጥል ማድረግ የመጀመሪያና የተሻለ አማራጭ ተብሏል። በሁለተኛ አማራጭነት አሁን ካለው ክልል ከሁለት እስከ አምስት የሚደርሱ ክልሎችን መፍጠር የሚል ሀሳብ በጥናት ውስጥ ሲዳማ ዞን ሐዋሳ ከተማ እንዲሁም በአማሮ ልዩ ወረዳና በጉራጌ ዞንም ሦስት ወረዳዎች በቀጥታ ያልተካተቱ መሆኑ ተነግሯል። አሁን ያለው አገራዊና ክልላዊ ሁኔታ ድባብ በስሜት ከስሜት ውጭ የሆነ መረጃ ለመሰብሰብ ችግር እንደሆነበት የጥናት ቡድኑ አስታውቋል። ይሁን እንጂ ከአካባቢዎቹ በተለያዩ መንገዶች ካሰባሰቡት የሕዝብ አስተያየት ስሜታቸው በበቂ ሁኔታ መንጸባረቁም ተገልጧል። በውይይቱ ላይ ከተሳተፉት ሁለት ምሁራን ጋር የተደረገው እስክንድር ፍሬ ያጠናቀረው ዘገባ የመጀመሪያ ክፍል በትናን ምሽት ስርጭታችን መስተናገዱ ይታወሳል። ሁለተኛውና ተከታዩ ክፍል ቀጥሎ ይቀርባል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ ዞኖች እየተነሱ ባሉ ጥያቄዎች ምክንያት የወደፊቱ ነገር ግልጽ አይደለም። የ21 ዞኖች የ3 ልዩ ወረዳዎችና የ209 ወረዳዎች ቀጣይ ዕጣ ፈንታ በንጥልጥል ላይ ነው። ከ22 ሚሊዮን በላይ የክልሉ ነዋሪዎችም ሂደቱን በትኩረት ይከታተላሉ። ከ ሀያ አንዱ ዞኖች አስሩ የክልልንሁን ጥያቄ ያቀረቡበት የዚህ የኢትዮጵያ ክፍል ፈተና ቀላል አይመስልም። የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደሂደን በሳይንሳዊ መንገድ አስጠናሁት ያለው የአከላለል ጥናት ይፋ የተደረገውም በዚህ ሁሉ መሀል ነው። ሀያ አባላትን ያካተተው የምሁራን አጥኚ ቡድን የክልሉን ነዋሪዎች ፍላጎትና ሌሎች ሁኔታዎችን ከግምት ያስገቡ ያላቸውን ሶስት አማራጮችን ያቀረበው አንደኛውና የተሻለው አማራጭ ደቡብ ክልልን ባለበት በአንድነት ማስቀጠል ነው ብሏል። ይህ ካልሆነ ግን ሁለተኛው አማራጭ ከሁለት እስከ አምስት የሚደርሱና በርካታ ማዕከላት ያሏቸውን አዳዲስ ክልሎች መፍጠር መሆኑን አመልክቷል። ሶስተኛው አማራጭ ደግሞ የአገሪቱ የፖለቲካ ሁኔታ እስኪረጋጋ የክልል ጥያቄዎችን ማቆየት ነው። የጥናቱ ውጤት የቀረበላቸው ምሁራን ታዲያ ጥያቄዎችን ጠይቀዋል፣ የተለያዩ አስተያየቶችን ሰንዝረዋል። የክልሉ ገዢ ፓርቲ ደሂደን ፖለቲካዊ ውሳኔ በወሰነበት ሁኔታ የጥናቱ ፋይዳ ምን እንደሆነ የጠየቁት የኢዜማ መሪ ዶክተር ብርሃኑ ነጋ ናቸው። ድርጅቱ ሲዳማ ክልል መሆን አለባት ብሎ ይኸው በዚህ ሰሞን የተገባበት ቀውስ ውስጥ ገብተናል። ይሄ ጥናት ለፖሊሲ ግብዓት የሚሆን ከሆነ ምንም አይነት ውሳኔ ከመወሰኑ በፊት ጥናቱ ቢያንስ በድርጅት ውስጥ ወይም በኅብረተሰቡ ውስጥ ግንዛቤ እንዲያገኝ አድርጎ ከዛ በኋላ ውሳኔ መስጠት አንድ ነገር። ውሳኔ ከተሰጠ በኋላ ያ ውሳኔ ደግሞ የአንድ ጊዜ ውሳኔ ሳይሆን በጣም ሰፊ ኢምፕሊኬሽን ያለው ውሳኔ ከተሰጠ በኋላ ሕዝብ ከተጋጨ በኋላ ሰው ብዙ ደም ከፈሰሰ በኋላ ብዙ ንብረት ከፈረሰ በኋላ አሁን ስለዚህ ጥናት እንወያይ እያላችሁ ነው አንደኛ። ሁለተኛው ደግሞ ይህንን ጥናት ያጠኑት ሰዎች ጥናቱን ምሁራን ስብሰባ ላይ ሲያቀርቡ አስዩም የሚደረገው ከዚህ ከምሁራን ስብሰባ የሚያገኙትን ሀሳቦች አካተው ዜን ጥናቱን የመጨረሻ እንትን ያደረጉታል፣ ራይት? ይሄ ከመሆኑ በፊት ግን ትናንትና ጋዜጣዊ መግለጫ ሰጥታችሁ ይህን ጥናት አድርገናል የጥናቱ ውጤት ይሄ ነው ብላችሁ ኦፊሻሊ ተናግራችኋል። ሶ ምንድን ነው የምናደረገው? አት ሊስት የምናረገው ነገር አንድ የሆነ የሚጠቅመው ነገር አለ። ይሄን ነገር ለማስተካከል ካል ዜን አክቲቭሊ እንሳተፍ። ይህን ግን ንገሩን፣ ምንድን ነው የሚሆነው? የጥናት ቡድኑ ምክትል ሰብሳቢና የደሄደን የስራ አስፈጻሚ ኮሚቴ አባል ዶክተር ኤርጎጌ ተስፋዬ ለዚህ ጥያቄ ምላሽ ሰጥተዋል። ዝም ብሎ ለማወያየት ያህል የምንወያይበት አይደለም። እንደዛ ታስቦ ከሆነ ምሁራኑ ተወያይተዋል ለማለትም አይደለም። ከዚህም የሚወሰድ ግብዓት አለ። የጥናቱን የራሱን አካሄድ ሄዶ ይዞ የመጣ ውጤት አለ። ነገር ግን የበለጠ ደግሞ የቀረበ ውሳኔ ለመወሰን ይሄ ውይይት ጠቃሚ ነው፣ ከዚህ የምንወስደው ግብዓት አለ ተብሎ ነው እንጂ ውይይቱ ቅድም እንዳልኩት ተወያይተዋል፣ ምሁራንም አውቀውታል፣ ሕብረተሰቡም አውቀውታል በሚል ብቻ የሚታለፍ እንዳይደለ ቢያዝልን። በውይይቱ ላይ የተሳተፉት ምሁራን የደቡብ ክልልን የወደፊት እጣ ፋንታ በተመለከተ በቀረቡት ሶስት አማራጮች ላይ ያላቸው አስተያየት የተለያየ ነው። የማህበረሰብ ጤና አማካሪ የሆኑትና በወቅታዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ዶክተር ኤርሲዶ ለንዴቦ ደቡብን ከሁለት እስከ አምስት ወደሚደርሱ ክልሎች መክፈል የተሻለ መሆኑን ያምናሉ። አማራጭ አንድ የሚቻል አይመስለኝም። አሁን አማራጭ አንድ አሁን ደቡብን እንደ አንድ ማስቀጠል ምናምን የሚለው የሚቻል አይመስለኝ ምክንያቱም ሲዳማ ዞን የክልል የመሆን ጥያቄ መጥቶ ምርጫ ቦርድ እስኬጁል አደረገ አለ። በአምስት ወር ውስጥ ሪፈንደም አደርጋለሁ ብሎ ስለዚህ ያካሄዳለሁ አደርጋለሁ ብሎ ስለጨረሰ አሁን ደቡብን እንደ አንድ ማስቀጠል የሚለው ነገር ብዙ የሚያስካሄድ አይመስለኝም። ደቡብ ህዝቦች የዛሬ ሀያ ሰምቲንግ አመት ሲመሰረት አስር ሚሊዮን ህዝብ የማይሞላ የነበረ ክልል ነው። ያኔ በዛ ሁናት የመምጣቱ የሰጠው ብዙ ጥቅም አለ። ጥናቱም ላይ ተጠቅሷል። አሁን ወደኋላ ሄደን ምንም ማድረግ ስለማንችል ጥሩ ነው ያ አሁን ግን ሀውለ የሚለን ህዝብ ደርሷል። ሀውለ የሚለን ህዝብ ማለት የአንዳንድ ትንሽ ሀገሮች ፖፑሌሽን ነው። ስለዚህ በአንድ ክልል በፌዴራል አደረጃጀት በአንድ ክልል ብቻ መሆኑ እኔ ጥሩ ነው ብዬ አላስብም። በደንብ ዲሴንትራላይዝ ደውደ ሆነ ሰብአዊ መብትን ወደሚጠብቅ ልማት ወደሚያልተማከለ አገልግሎት እንትና ወደ አልተማከለ እንትን ቢከፈል ጥሩ ነው። ስንት ይሁን ምናምን የሚለው ግን ወደ ሀገሪቱ ህግ ነው መሄድ ያለብን። ህጎቹ ናቸው መታየት ያለባቸው። ምክንያቱም አራት አምስት ይሁንም እኮ በህገ መንግስቱ ከሄድክ ልክ ሊሆንም ይችላል ላይሆንም ይችላል። ጥናት አቅራቢዎቹ አንዳንዶቹ በግልጽ የሚሉት አለ። የኢትዮጵያ ማንነት ቋንቋ ላይ እና ብሔር ላይ የተመሰረተ ነው ክልሉ። ነገር ግን ፕራክቲካሊ ስንመጣ ደቡብ እንደሱ አይደለም የሚሉ አሉ። ስለዚህ ይሄ ማለት እኮ ህገ መንግስቱ አልተተገበረም ማለት ነው። እዛ አይደል ከምናውቀው። ስለዚህ እኔ አሁን አጠቃላይ የሀገሪቷ ፌዴራሊዝም ቢታይ ነው ትክክልም ነው። የአስተዳደር አመችነትን፣ ጂኦግራፊን፣ ቋንቋን፣ የመልማት አቅምን፣ ከዚህ በፊት የተሰሩ የጋራ ሴቶችን ፊዚካልም በያዘ መንገድ አዲስ ቢመጣና ከአሁን ባለቢያንስ አስር በትንሹ 30 ዓመት የሚያኖር ጥሩ አደረጃጀት ቢመጣ ጥሩ ነው ብዬ አስባለሁ። ከዚህ ላይ ግልጽ ያደርጉልኝና ደቡብ እንደ ደቡብ አንድ ሆኖ መቀጠሉ የተሻለ አማራጭ አይደለም ከሚል ነው ወይስ የሲዳማ ጉዳይ ያለቀለት ነው ከሚል ነው? ይህንን ሁለተኛውን አማራጭ የተሻለ ነው የሚሉኝ፣ የተሻለ አማራጭ አይደለም ከሚል ነው። በተጨማሪ ደግሞ ኦልሬዲ ያለቁ ነገሮችም ስላሉ ያለቀ ጉዳይ አይደለም የሚሉት ሰዎች ከምን አምጥተው እንደገና ያለቀ ጉዳይ አይደለም እንደሚሉ ነው ግራ የሚገባኝ። ምክንያቱም በሀገሪቱ ሕገ መንግስት መሰረት ጠየቁ፣ በሀገሪቱ ሕገ መንግስት መሰረት ምርጫ ቦርድ ሪፈር እንደሚያዘጋጀ ነው። ስለዚህ ቀስቅሰን አሳምነን ህዝቡን ደቡብ ይቀጥል የሚለውን ምርጫ ሲዳማዎች ይመርጣሉ ከሚል ተስፋ ከሆነ ጥሩ ነው ተስፋው እዚያም ሆኖ፣ እርስዎ ግን ሁለተኛው አማራጭ ይሻላል ነው? እዚያም ሆኖ ሁለተኛው አማራጭ ይሻላል ነው የእኔ ምርጫ ማለት ነው። ለረጅም ዓመታት ያገለገሉት ዲፕሎማት አምባሳደር ጥሩነህ ዜና በበኩላቸው ደቡብን ባለበት ማስቀጠል የተሻለ አማራጭ መሆኑን ይናገራሉ። ብቻል የመጀመሪያውን ወዳለሁ ትልቅ እስከሆንክ ድረስ ጥቅም አለ። ትልቅ እስከሆንክ ድረስ ጣጥኞቹ ያቀረቡት ነገር ፖለቲከሊ መቹር ዳግ ነው። ለምን ብትለኝ ቻይና ለምንድነው ለምን አሁን ፊሎሶፍ አድረግ የጀመረች ኢኮኖሚከሊ ፖፕሌሽን ዋይዝ ትልቅ ስለሆነች ነው። አሜሪካ ለምንድነው አለምን የምንገዛው? ትልቅ ስለሆነ ነው፣ በሁለቱም በፖፕሌሽንም በኢኮኖሚውም ትልቅ ስለሆነ ትንሽ ስትሆን የሚሰማህ የለም፣ የሚያዳምጥ የለም። ትንሽ ነህ። ለምን ታንሳለህ? ጥቅም የማያመጣ ከሆነ ጥቅም ደግሞ የሚያመጣበትን መንገድ እኔ አላየሁም እስካሁን ድረስ አዛና ኢኮኖሚስት። ምክንያቱም የኢትዮጵያ ፌዴራል መንግስቱ ገንዘብ የሚያከፋፍልህ በፖፑሌሽን ነው። በድህነትና በፖፑሌሽን ፋክተር ስለዚህ ክልል በመሆን የሚያመጣ ነገር እስካሁን መኖሩ አላረጋገጥኩ። ክልል በመሆን ኦፍኮርስ፣ ተጨማሪ ሪሶርስ ተጨማሪ ነገር የሚመጣ ከሆነ ጥሩ ነው፣ ግን ተጨማሪ ነገር የማይመጣ ከሆነ ለምንድነው ትልቅ ሆነ ተጽዕኖ የማትፈጥረው በአገሪቱ ላይ በሚደረገው ነገር ላይ ትልቅ ሆነ ለምንድነው ትልቅ ነገር የማትሰሩት የማታስበው? እኔ እንደ ኢትዮጵያዊ አሁን የማስቦ ክልሎቹ ተለቅ ያለ አሁን ካለውም የበለጠ ስልጣን ተሰጥቷቸው የበለጠ ጥሩ ነገር በራሳቸው አምነው በራሳቸው አስበው በራሳቸው አቅሎ እንዲሰሩ እና እርስ በርስ እንዲወዳደሩ ነው። አሁን እንደሚያድርጉት የፖለቲካ የሽኩቻ ፊውደል እንትን ውድድር ሳይሆን የኢኮኖሚ የፖለቲካ ብስለት ያለበት ነገር ቢፈጥሩ ነው ደስ ይበለኝ። ስለዚህ መከፋፈሉ በመሰረቱ አልወደውም፣ በእኔ አእምሮ ውስጥ የለም። አንድ መሆን ሀገሪቱም ተጠናክራ አንድ ሆና ዲሞክራሲውን ወደ ታች ማውረድ ይቻላል። ህገ መንግስቱ ይፈቅዳል። ስልጣን ከታች እስከ ወረዳ መሄድ አለበት ነው የሚለው። ይህንን ለምን አናጠናክርም? ለምን ወደ ታች አይወርድም? ለዞን ሁሉን ስልጣን ለምን አልሰጡም? አሁን ተዋጥን ምናምን የሚሉት ያን ጊዜ ዞኑ ላይ ከፍተኛ ነገር ሲሰሩ ስልጣናቸውን ኤክሰርሳይዝ ሲያደርጉ ሊደመጡ ሊታዩ ይችላሉ ነው። የደቡብን ቀጣይ ጣፋንት አስመልክቶ በተዘጋጀው የውይይት መድረክ የተሳተፉ ምሁራን በርካታ አስተያየቶችን ሰንዝረዋል። ሕገ መንግስቱና በአገሪቱ እየተተገበረ ያለው የፌዴራሊዝም አይነት በራሳቸው የችግሩ ምንጭ መሆናቸውን የተናገሩ አሉ። የደቡብ ኢትዮጵያን ችግር ከደቡብ ኢትዮጵያ አንጻር ብቻ በማየት እፈታለሁ ማለት ዘበት ነው ብለዋል አንድ ተሳታፊ። ትልቁ ዝሆን ካልታከመ እግሩ ቢታከምም መፍትሄ ሊሆን አይችልም ነው ያሉት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድር፣ እንዲሁም አስተያየቶቻቸውን የሰጡት ሁሉ። ንግግሩ ይቀጥላል፣ ተሳተፉ። ቀሪው የማጠቃለያ ዜና ይሆናል። አዲሱ ሰሜን ኮሪያ ጠብጫሪ ጦርነት ናፋቂ የምትላትን ደቡብ ኮሪያን ለማስጠንቀቅ ባለችው ምክንያት ተምዘግዛጊ ሚሳይል ሙከራዋን በቅርቡ ማካሄዷን በኦፊሴል አስታወቀች። የሰሜን ኮሪያው መንግስታዊ መገናኛ አውታር እንደዘገበው ፕሬዚዳንቱ የሰሜን ኮሪያ ማለት ነው ኪም ጆንግ ኡን የዛሬውን የሚሳኤል ሙከራ ሲጎበኙ የሚያሳይ ፎቶግራፍ ይፋ ሆኗል። ኢራን የመካከለኛ ርቀት ሚሳኤል ሙከራ በመተኮስ በፋርስ ባህረ ሰላጤ ያለውን ውጥረት ማባባሷን አንድ በስም መጠቀስ ያልፈለጉ የዩናይትድ ስቴትስ ወታደራዊ ባለሥልጣን አስታወቁ። ባለሥልጣኑ ትናንት ሐሙስ እንደገለጡት የረቡ ዕለታው የኢራን ሚሳኤል ሙከራ የዩናይትድ ስቴትስን ወታደራዊ ጦር ሰፈር የሚያሰጋ አልነበረም። ሆንግ ኮንግ ውስጥ ከአንድ ሺህ በላይ ተቃዋሚዎች በከተማይቱ ዓለም አቀፍ አውሮፕላን ጣቢያ ዛሬ አርብ የመቀመጥ አድማ ማካሄዳቸው ተሰማ። ቀደም ሲል ካካሄዷቸው የተቃወሙ መካከል አንዳንዶቹ ደም ያፋሰሱ እንደነበር አይዘነጋም። ሰልፈኛውን ለመበተን ፖሊስ የወሰደውን እርምጃ ጥቁር የለበሱ ተቃዋሚዎችና የአውሮፕላን ጣቢያ ሰራተኞቹ በብርቱ ነቅፈዋል። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አድማጮች የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና ደሮ